ጠቅላይ ሚኒስትር ዶክተር አብይ አህመድ ግንቦት ሀያን አስመልክተው ያስተላለፉትን መልእክት በስድስት ርዕሰ ጉዳዮች ላይ ያጠነጠነ ነበረ። ሁሉም ሰው ወደራሱ ተሰዶ ራሱን በጽሞና እንዲመለከትና የአሸናፊነት ስነ ልቡና እንዲላበስ ከጉረቤቶቻችንና ከቅርብ ወዳጆቻችን ጋር ያሉ ክፍተቶችን በእርቅ መሙላት፣ የታመሙትን በመጠየቅ የታረዙትን በማልበስና ደካሞችን በማገዝ የንባብ ባህላችን በማዳበር የግልና የአካባቢ ንጽህናን በመጠበቅ እንዲሁም ለሴቶች ክብር በመስጠት ግንቦት ሀያን ልናከብረው ይገባል ብለዋል። የጠቅላይ ሚኒስትሩን መልእክት እንዴት አገኛችሁት ብለን ከጠየቅናቸው የተፎካካሪ ፓርቲ አመራሮች ዶክተር በዛብህ ደምሴ የመኢአድ ሊቀመንበር ተከታይን ብለዋል። የመጀመሪያውን ጠቅላይ ሚኒስትር ክቡር አቶ መለስን፣ ከዛ ቀጥሎ ደግሞ ክቡር አቶ ኃይለ ማርያምን ሁለት ጠቅላይ ሚኒስትሮች ነበሩ። በዛን ጊዜ ውስጥ የኢትዮጵያን አንድነትና የኢትዮጵያዊነትን ሁኔታ ሲያንጸባርቅ ይሄን ያህል አልሰማም ነበረ። አሁን ግን የዚህ የዘረኝነትና የመለያየት አጀንዳ በመቃወም በእውነቱ ኢትዮጵያዊነትን በከፍተኛ ደረጃ የሚያስተናግዱ ስለሆነ ክቡር ጠቅላይ ሚኒስትሩ በዚህ በሚያራምዱት ኢትዮጵያዊነትና አንድነትን በተመለከተ ሊደገፉና ሀሳባቸውን ማንም ኢትዮጵያዊ መቀበል አለበት ብዬ ስለምገምት እሳቸው ያደረጉት ንግግር ትናንት የወሰን እንደሆነ በእውነቱ አሁንም ያንኑ አንድነትንና ኢትዮጵያዊነትን የሚያጠናክር ስለሆነ ከልቤ ነው በእውነቱ የምደግፈው። የአረና ትግራይ ሊቀመንበርና የፖ የፖለቲካል ሳይንስ ምሁር አቶ አብርሃ ደስታ በበኩላቸው መልእክቱ አሁን ከዚህ በፊት ሲነገር ስለነበረ ስለ ግንቦት ሃያ ትንሽ ለየት ያለ ነው። ስለ ግንቦት ሃያ መልእክትም አይመስልም። ነገር ግን አሁን ጠቅላይ ሚኒስተሩ እያሰቡት ካለው ፕሮጀክት ወይም ስለ ሀገራዊ መግባባት ስለ ሀገራዊ እርቅ ለማምጣት ጥረት እያደረጉ ስለሆነ እና ከዚህ በፊት ስለ ጉልበት ይደረግ ከነበረው ሰጡ ከነበሩ አስተያየቶች ጋር ተመሳሳይ ቢሆን ቅሬታ የሚያስነሱ ሰዎች ስለሚኖሩ አሁን እንደዚህ አይነት ወጣ ያለ ለሁሉም አሳታፊ ወይም ደግሞ ሁሉም ሊስማማበት በሚችል መልኩ መቅረቡ ከያዙት ፕሮጀክት የኢትዮጵያዊነት ፕሮጀክት አንጻር ትክክል ነው ብዬ ነው የማስበው። ጥሩ ነው። አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበርም ተከታዩን አስተያየት ሰጥቷል። እንግዲህ ከዚህ በፊት በነበሩ መልእክቶች የኢህአዴግን አይበገሬነት የህወሓትን ጦር አይነኬነት እንደዚህ የሚያሳዩ በፊልምም ደረጃ ታንኮችን፣ ወታደሮችን እያሳዩ የሚሄዱበት ነበር ከዚህ በፊት የምናየው። አሁን ግን ስለ ሰላም፣ ስለ ፍቅር፣ ስለ አንድነት የተሰበከበት ነው። በእርግጥ አጠር ያለ መግለጫ ነው የሰጡት፣ ስለ ጥሞና ጊዜ፣ ከራስ ጋር ስለመታረቅ፣ ከጎረቤት ከአካባቢ፣ ከራስ ጓደኞች ጋር ስለሚኖር የሰላም መስተጋብር፣ የታመሙ የታረዙ፣ የደከሙ ሌሎችንም እርዳታ የሚያስፈልጋቸውን ሰዎች ስለማገዝ እንደዚሁም የማንበብና የመጠየቅ ባህልንም ጠቀስ አድርገው አልፈዋል። የአካባቢና የራስን ጽዳት በተመለከተ በሚገርም ሁኔታ ከዚህ በፊት ተጠቅሶ በማያውቅ ሁኔታ ጠቅሰውታል። ሌላው ስድስተኛው የጠቀሱት ደግሞ ከዚህ በፊትም ባደረጉት ንግግር እንዳሉት የመሰልጠን ምልክት ሴቶችን ማክበር ነው እናቶቻችንን እህቶቻችንንና ልጆቻችንን ማክበር ነው ያሉታል። እና እነዚህን ነጥቦች ነው ያስተላለፉበት በመልእክቱ በእውነት ለመናገር ከዚህ በፊት ይታዩ የነበሩ ሽለላ ፉከራዎች የሌሉበት ትህትናና አገርን፣ ህዝብን ማክበር ያለበት ጥሩ መልእክት ነው ሆኖ ያገኘ ነው። እኛ ለዶች ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም